Voice of America POA. You YA America Adams, Radio Taviano. Um. ጤና ይስጥልን ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ስርጭት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ረቡዕ መጋቢት 24 2006 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተነኝ ኃይሉ ታምራት ፕሮግራሙን ይመራልናል። በተለይም በግብጽ በኩል የቀረበውና ፕሮጀክቱን እንደገና በኢንተርናሽናል ፓናል የማስመርመር ሀሳብ ድብቅ ዓላማ ያነጸ በመሆኑ ስለተደረሰበት ውድቅ እንዲሆን ተደርጓል። የኢትዮጵያ የውሃና ኤነርጂ ሚኒስትር አቶ አለማየሁ ተገኑ ነው የሰማችሁት። የሕዳሴ ግድብ ጅምር ሶስተኛ ዓመቱን ዛሬ አከበረ። ዝርዝር ዘገባ አለን። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። የተከበራችሁ አድማጮች አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ አበባ ያሰማናል። እንደምን አምሽታችኋል። የግብፅ የደህንነት ባለስልጣናት በሰጡት መግለጫ ካይሮ ዩኒቨርሲቲ ደጃፍ በደረሱ ሶስት የቦምብ ፍንዳታዎች አንድ የፖሊስ ጄኔራልና አንድ ሲቪል ተገድለው ሌሎች አያሌ ባለስልጣናትን ጨምሮ አምስት ሲቪሎች መቁሰላቸውንም አስታወቁ። ሟቹ የፖሊስ መኮንን ብሪጌዲየር ጀኔራል ታሪክ አልሚርጃዊ መሆናቸውንም የአገሪቱ መገናኛ አውታሮች ዘግበዋል። ዛሬ ረቡዕ የደረሱት እነዚህ ፍንዳታዎች ከቅርብ ጊዜ ወዲህ በግብፅ የደህንነት ባለሥልጣናት ላይ ያተኮሩ መሆናቸውም ተገልጧል። ፍንዳታዎቹ የቀድሞውን እስላማዊ መሪ መሐመድ ሞርሲንና የእርሳቸውን የሙስሊም ወንድማማችነት ቡድን በመደገፍ ተማሪዎች ጸረ መንግሥት ተቃውሞ ሰልፍ ያደርጉ ይሆናል ብለው ዩኒቨርሲቲው አካባቢ ጥበቃ ላይ በነበሩ አድማ በታኝ ፖሊሶች ላይም ጉዳት ማድረሳቸው ታውቋል። ለፍንዳታዎቹ ኃላፊነት የወሰደው ወገን አልተሰማም። ይሁንና አክራሪ ሙስሊሞች ሚስተር ሞርሲን በገለበጠው ወታደራዊ ኃይል ላይ ጥቃት እያካሄዱ መሆናቸው ይታወቃል። በሶስት ሰዓቱ የዜና ስርጭታችን ተጨማሪ ዘገባም ይኖረናል። የአፍሪቃና የአውሮፓ መሪዎች ብራስልስ ውስጥ ከሚያካሄዱት ጉባኤያቸው ጎን በማዕከላዊ አፍሪካ ሪፐብሊክ ቀውስ ላይም ማተኮራቸው ተነገረ። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በዛሬው የረቡዕ ጋዜጣዊ መግለጫቸው የጉባኤው ተሳታፊ መሪዎች ለማዕከላዊ አፍሪካ ሪፐብሊክ ተጨማሪ የደህንነት ዋስትናና የገንዘብ ድጋፍ እንዲያደርጉ የሚያሳስቡ መሆናቸውን ተናግረዋል። የማዕከላዊ አፍሪካ ሪፐብሊክ ሕዝብ አሉ፣ ዋና ጸሐፊው፣ በከፍተኛ ስቃይና እልቂት ላይ ስለሆነ የዓለም አቀፍ ምላሽ አዎንታዊ ይሆን ዘንድ የምችለውን ሁሉ አደርጋለሁ። ከሰባ የአፍሪቃና የአውሮፓ አገሮች የተውጣጡ መሪዎች የአውሮፓ ህብረት ማዕከላዊ አፍሪካ ሪፐብሊክ ውስጥ ወታደራዊ ኦፐሬሽኑን በኦፊሴል በጀመረበት በአሁኑ ወቅት ብራስልስ ውስጥ ጉባኤያቸውን እያካሄዱ እንደሆኑ ይታወቃል። በናይጄሪያዋ ማይዲ ጉሪ ከተማ ላይ አጥፍቶ ጠፊዎች ባደረሱት ተከታታይ ጥቃት ትናንት የሞቱት ሰዎች በውል እንዳልታወቀ ብንገልጥም ዛሬ ባገኘነው ዜና ደግሞ ሟቾች 15 በጽኑ የቆሰሉ ደግሞ አምስት መኖራቸው ተገለጠ። አንድ የዓይን ምስክር ለቪኦኤ ሀውሳ አገልግሎት እንደተናገረው ፍንዳታዎቹ ሶስት ሲሆኑ የደረሱትም ትናንት ማክሰኞ ሌሊቱ ላይ ነው። የቦርኖ ክፍለ ሀገር ፖሊስ ኮሚሽነር ጥቃቱ በአክራሪው እስላማዊ ቡድን ቦኮ ሀራም የተሰነዘረ ሳሁን አይቀርም ይላሉ። ሰሜናዊ ቺሌ በሬክተር መለኪያ 8 ነጥብ ሁለት በተመዘገበ ርዕደ ምድር መመታቷ በዚህም ቢያንስ ስድስት ሰዎች ሞተው በሺዎች የሚቆጠሩ መፈናቀላቸው ተሰማ። ትናንት ማክሰኞ ማታ የደረሰው ርዕደ ምድር ሰሜን ምዕራብ ቺሌን 100 ኪሎ ሜትር ያህል ያዳረሰ ሲሆን ዋና ዋና አውራ ጎዳናዎች ተዘግተዋል። የመብራት አገልግሎትም ተቋርጧል። ፕሬዝዳንቷ ሚሼሌ ባሼሌ ለክልሉ የአስቸኳይ ጊዜ አዋጅ ማወጃቸው ታውቋል። አመሻሹ ላይ ባስተላለፉት መልእክትም ህዝቡ እንዲረጋጋ ጥሪ አድርገዋል። የህዝቡን ህይወትና ንብረት ለመጠበቅ ይቻል ዘንድ ተገቢ እርምጃዎች የወሰድን ስለሆነ መንግስትም ይህንን ጥረቱን ይቀጥላል ብለዋል ፕሬዚዳንቷ። ቺሌ በርዕደ ምድር ከሚጠቁ የዓለም ሀገሮች አንዷ መሆኗ ይታወቃል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። አመሰግናለሁ። አዲሱ ከምሽቱ 3 ሰዓት በ25 እና በ31 ሜትር ባንድ አጭር ሞገድ ስርጭታችን ደግሞ ከሰዓቱ ዜና ጋር አዲሱ ይመለሳል። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። በአባይ ወንዝ ላይ እየተገነባ ያለውን ህዳሴ ግድብ ጅምር ሶስተኛ ዓመት ያከበረችው ኢትዮጵያ ግብፅ ወደ ሶስትዮሹ ድርድር እንድትመለስ ጥሪ አቅርባለች። የግድቡ ግንባታ ከ30 ከመቶ በላይ መጠናቀቁ በሚቀጥለው ዓመት ደግሞ 700 ሜጋዋት ኃይል ማመንጨት እንደሚጀምር በዛሬው በዓል ላይ ተገልጿል። እስክንድር ፍሬው ተጨማሪ ዘገባ አለው። የታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ የተጣለበት ሶስተኛ ዓመት በዓል በዚያው በግንባታው ቦታ የተከበረው የአገሪቱ ከፍተኛ ባለሥልጣናት በተገኙበት ነው። በግብጽ በኩል በሚቀርበው ተቃውሞ ምክንያት ግንባታው ለአንድ ሴኮንድም እንደማይቋረጥ ስትገልጽ በቆየችው ኢትዮጵያ ዛሬ ይኸው ተንጸባርቋል። ግንባታው በእቅዱ መሰረት እየሄደ መሆኑ ከ30 ከመቶ በላይ መጠናቀቁ ተጠቅሷል። በሚቀጥለው ዓመት ደግሞ 750 ሜጋዋት የኤሌክትሪክ ኃይል ማመንጨት እንደሚጀምር ተጠቁሟል። ግንባታው ሙሉ በሙሉ ሲጠናቀቅ 6000 ሜጋዋት እንደሚያመነጭ ይጠበቃል። ስራው የሚካሄደው በሌሎቹ የተፋሰስ ሀገራት ላይ ጉልህ ጉዳት በማያስከትል ሁኔታ መሆኑን የኢትዮጵያ ባለስልጣናት ተናግረዋል። በዛሬው ስነ ስርዓት ላይ የተናገሩት የውሃ መስኖና ኢነርጂ ሚኒስትር አለማየሁ ተገኑ ኢትዮጵያ በግድቡ ግንባታ ዙሪያ ግልጽ የሆነ አቋም ስታራምድ መቆየቷን አብራርተዋል። ዓለም አቀፍ የባለሙያዎች ቡድን በኢትዮጵያ አነሳሽነት ተቋቁሞ በግድቡ ላይ ጥናት ማድረጉን እንደ አውሮፓውያን አቆጣጠር በግንቦት 2013 ደግሞ ስራውን ማጠናቀቁንና ሪፖርቱንም ለግብጽ ለሱዳንና ለኢትዮጵያ መንግስታት ማቅረቡን አስታውሰዋል። ሪፖርቱም ግድቡ ለሶስቱም ሀገራት ከፍተኛ ጥቅም እንደሚሰጥና በግብፅና በሱዳን ላይም ጉልህ ጉዳት እንደማያሳድር አረጋግጠዋል ብለዋል። በሶስቱ ሀገራት የውሃ ሚኒስትሮች መካከል ውይይት ሲካሄድ መቆየቱንም ገልጸዋል። ከግብፅ ጋር ግን መስማማት እንዳልተቻለና ውይይቱንም ማቋረጧን አስረድተዋል። በተከታታይ ሶስት ስብሰባዎች የተካሄዱ ሲሆን በኢትዮጵያና በሱዳን በኩል በቀረቡና ተመሳሳይነት ባላቸው ሀሳቦች ላይ በአብዛኛው መስማማት ቢቻልም በግብጽ በኩል የቀረቡና በፍጹም ተቀባይነት የማይኖራቸው እንዲሁም ከስብሰባ አጀንዳ ጋር የማይገናኙ የኢትዮጵያን ብሔራዊ ጥቅም በሚነኩ ሀሳቦች የተነሳ ሳንስማማ ቀርተናል። ከግብጽ ጋር ያላስማሙት ጉዳዮች ምን እንደሆኑም አቶ አለማየሁ አብራርተዋል። በተለይም በግብጽ በኩል የቀረበውና ፕሮጀክቱን እንደገና በኢንተርናሽናል ፓናል የማስመርመር ሀሳብ ድብቅ ዓላማ ያነጸ በመሆኑ ስለተደረሰበት ውድቅ እንዲሆን ተደርጓል። የአማካሪ ድርጅቶች ግኝትና ኢንተርናሽናል ፓናል ምክር ሀሳብ በአገሪቱ ላይ አስገዳጅውን የሚለውም የግብጽ አቋም ከሉዓላዊነትና ከዓለም አቀፍ መልካም ተሞክሮ ጋር የማይሄድ በመሆኑ ተቀባይነት አላገኘም። ከሁሉም በላይ ደግሞ ግብጽ የታላቁ የኢትዮጵያ ህዳሴ ግድብ እንደሚጠቅማትና ጉልህ ጉዳት እንደማያደርስባት እያወቀች የአቋም ለውጥ ያለማሳየቷ ከስምምነት ላለመድረስ ዋና ምክንያት ሆኗል። የግብጽ ባለስልጣናት በአስቸኳይ ወደ ውይይት እንዲመለሱም ኢትዮጵያዊው ሚኒስትር ጥሪ አቅርበዋል። አገራችን ኢትዮጵያ የወንዝ ተሻጋሪ ውሃዎቿን የመጠቀም ሉዓላዊ መብት አላት። ይህንን መብት ስታስከብር ፍትሃዊና ምክንያታዊ አጠቃቀምን በማስፈንና በማንም አገር ላይ ጉልህ ጉዳት ላለማድረስ አስፈላጊውን ጥንቃቄ በማድረግ ነው። በዚህ ማዕቀፍ ውስጥ ከግብፅ ጋር ለመዋየትና ልዩነቶቻችንን ለማጥበብ ሁሌም ዝግጁ ነን። ይህ አካሄድ የሰለጠኑ ህዝቦች አሰራርና ብቸኛ አማራጭ በመሆኑ የግብጽ ባለስልጣናት አፍራሽ እንቅስቃሴያቸውን ወደ ጎን በመተው ወደ ውይይት ጠረጴዛ በአስቸኳይ እንዲመለሱ በድጋሜ ጥሪያችንን እናቀርባለን። ከጅምሩ የግድቡን ግንባታ ስትቃወም የቆየችው ግብጽ ከኢትዮጵያ ጋር መወያየት ብታቋርጥም በግድቡ ዙሪያ ለያዘችው አቋም ዲፕሎማሲያዊ ድጋፍ ለማግኘት የተለያዩ እንቅስቃሴዎች እያደረገች ነው። እውነት ከኛ ጋር ነው የሚሉት የኢትዮጵያ ባለስልጣናት ግን ይህ እንደማያሳስባቸው ይናገራሉ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ይህንኑ ነው ያንጸባረቁት። ግብጾች በየማዕዘኑ እየሄዱ በየሀገራቱ እየሄዱ ህዳሴ ግድብን ሁኔታ ትክክለኛ ባልሆነ መንገድ እያስረዱ እንደሆነና ከዚህም የኢትዮጵያን መገለል ትሩፋት ለማግኘት እየጣሩ መሆኑ ይታወቃል። በኢትዮጵያ በኩል ያለው ነገር ግብጾች በሄዱበት ማዕዘኑ በሙሉ መዞር አለብን የሚል ነገርም ሳይሆን ነገር ግን በኢትዮጵያ በኩል የተያዘውን እውነታውን ሁሉም ወገኖች እንዲረዱ የማድረጉ ነገር የተያዘ ስራ ነው፣ የተጀመረም ስራ ነው ማለት ይቻላል። የታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ የተጣለበት ሶስተኛ ዓመት ባለፉት ቀናትም በተለያዩ ስነ ስርዓቶች ሲከበር ቆይቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድርን። ፖሊያ ፖሊዮ ኢትዮጵያ ውስጥ በቅርቡ መገኘቱ ተነግሯል። የተከታዩ ዝግጅት ርዕስ ነው። ይህ በሶማሌ ክልል ዶሎ ዞን ዋርዴር አካባቢ ተገኘ የተባለው የፖሊዮ ቫይረስ የታየው በአንድ የሁለት ዓመት ሕፃን ላይ መሆኑም ተዘግቧል። ይህንን አጋጣሚ አስመልክቶ በጤና ጥበቃ ሚኒስቴር የክትባት መርሃ ግብር ኃላፊው ከአቶ ስንታየሁ አበበ ጋር የጀመርነው ቃለ ምልልስ ይቀጥላል። አቶ ስንታየሁ የዛሬ ንግግራችንን አሁን እየተሰጠ ያለውን ምላሽ በመዘርዘር ይጀምራሉ። እንግዲህ ከፍተኛ የሆነ እንቅስቃሴ ያደረግነው መንግስት ከናሽናል ጀምሮ ከታች ድረስ እንግዲህ እዚህም ኮማንድ ፖስት አለ። ሚኒስትር ዴታው የሚመሩት የፖሊዮ ኮማንድ ፖስት በየሳምንቱ እየተገናኘ ያሉትን ሁኔታዎች ይከታተላል። በፌዴራል ደረጃ እሱ እንግዲህ አጋር ድርጅቶችም ያሉበት አንድ ላይ ቁጭ ብሎ በየጊዜው ያሉትን ሁኔታዎች የምንከታተልበት ድጋፍ የሚደረግበት ለክልሉ ነው። በክልሉም ደረጃ እንደዚሁ ኮማንድ ፖስት አለ፣ በምክትል ፕሬዚዳንቱ የሚመራ እነሱም በየሳምንቱ እየተገናኙ ሁኔታውን እንትን እያሉ አስፈላጊው እርምጃ እንዲወሰድ ክትትል እያደረጉ ነው። ተደጋጋሚ የሆኑ ጥራታቸውን የጠበቁ ዘመቻዎች እያደረግን ነው። አሁንም ወደፊት ገና አሁን ትናንትና የጀመረ ዘመቻ አለን ሶማሌ ክልል ላይ በሚቀጥሉት ደግሞ ሶስት ወራትም እንደዚሁ በየወሩ እናደርጋለን ማለት ነው። ስለዚህ የፖሊዮ ስርጭቱ እስከሚቆም ድረስ በደንብ ነው እየተሰራ ያለው ማለት ነው። አሁን እንግዲህ የኤክስተርናል ወይም የውጭ አሴስመንት አሴስመንት የሚሰሩ እንዴት ነው ኢትዮጵያ ውስጥ እየተሰጠ ያለው ሪስፖንስ ለተከሰተው ወረርሽኝ ምላሹ ምን ይመስላል? የሚለውን ሊያዩ መጥተው ነበረ ከውጭ እነሱም እንደሰጡን ከሆነ ኢትዮጵያ ጥሩ ምላሽ እየሰጠች እንደሆነ፣ በጣም አስቸኳይ የሆነ የተቀናጀና ፈጣን ምላሽ እየሰጠች እንደሆነ ነው በአጠቃላይ ምትኛለ እነሱ የሰጡን አንዳንድ ማስተካከያዎችም እንደዚህ ቢሆን ያሉትን ነገሮች ወዲያውኑ እቅድ አውጥተን እነሱንም እየተገበርን ያለ ነው። በዚህ መልክ ከቀጠልን እንግዲህ ከዚህ በኋላ የፖሊዮ ኬዝ ይኖራል ብለን አናስብም ማለት ነው። በብሔራዊ ደረጃ የሚከናወን ዘመቻ ይኖራል ከእንግዲህ በብሔራዊ ዘመቻ ደረጃ ልናደርግ ሁለት ዘመቻዎችን ለማድረግ አስበን ነበረ። ነገር ግን በአጠቃላይ የግሎባል ኬዙ ወይም የፖሊዮ ወረርሽኝ በዓለም አቀፍ ደረጃ በመሆኑ ሌሎች ብዙ ሀገራትም ክትባቱን ይፈልጋሉና ከዚ አንጻር በኢትዮጵያ ላልተፈቀደላትም ማለት ነው ሀገር አቀፍ ዘመቻ ለማካሄድ ምክንያቱም ብዙ ክትባት ስለሚያስፈልገን ማለት ነው። ነገር ግን በሁለት ሺ አስራ አራት በሁለተኛው ግማሽ ዓመት ዘመቻውን እንድናደርግ አሁንም ጫና እናሳድራለን ማለት ነው። ግፍ እንገፋለን ማድረግ እንፈልጋለን። የሚታገር ማለት ነው በብሔራዊ ደረጃ ማለት ነው። ይሄ ማለት ከፊታችን ሰኔ በኋላ ባለው ጊዜ ማለት ነው እንደሚገባኝ አዎ። ከሰኔ በኋላ እንግዲህ ከተፈቀደልን እሱን ለማድረግ አስበናል። አሁን እየጠየቅን ያለ ነው። ለመሆኑ አቶ ስንታየው የእነዚህ የተጋለጡ ልጆች እድላቸው ምንድን ነው? ምንድን ነው የሚጠብቃቸው በህይወታቸው ውስጥ? እንግዲህ የፖሊዮ ኬዝ እንደምታውቀው አይድንም ማለት ነው። አንድ ከተከሰተ በኋላ ግን ብዙ ጉዳት እንዲያደርግ ድጋፍ ይደረግላቸዋል ማለት ነው በጤና ባለሙያዎች ዞ አካባቢው የሚሰሩ ጤና ባለሙያዎች ሕክምና ይደረግላቸዋል እና ብዙ ብዙ ጉዳት እና ወደ ሞቱ እንዲያደርሳቸው ወዲያውኑ ነው ድጋፍ የሚደረግላቸው ከዛ በኋላ ምንም የሚሆን ነገር የለም ማለት ነው። ባይዘወይ አንዳንዱ በራሱ እንትን የሚል ነው። እና ለምሳሌ አሁን የመጨረሻው የሀያ አምስት ወሩ ያልኩህ ድኗል። ሙሉ በሙሉ ከበሽታው ድኗል። ያው ግን ኮንፊርምድ ፖሊዮ ኬዝ ነው እንጂ ህፃኑ ላይ ምንም ጉዳት አልደረሰበትም ማለት ነው። ድኗል ማለት ቫይረሱ የለም በሰውነቱ ውስጥ ማለት ነው ወይስ ቫይረሱ ጉዳት ሳያደርስበት ለመቆጣጠር ተችሏል ማለት? ሆኖ ቫይረሱ ጉዳት ሳያደርስበት ከልጅነት የልጅነት ልምሻ በሽታ አላቀጣው ማለት ነው። ልጅም ድኗል። መጀመሪያ የልጅነት ልምሻ አፌ አሞት የነበረ ልጅ ወዲያውኑ ሪከቨሪ ያደርጋል አንዳንድ ጊዜ ይሄ ከብዙ ሺህ ህጻናት አንድ ህጻናት ላይ ይስሳት እንደዚህ አይነት ነገር ማለት ነው የተፈጥሮ ሁኔታ ነው ቸው ይቀራል የተፈጥሮ ሁኔታ ነው ማለት ነው የተፈጥሮ ሁኔታ ነው በትክክል አቶ ስንታየውን አመሰግናለሁ በቀሪ ጉዳዮች ላይ ያደረግናቸውን ውይይቶች ደግሞ በነገው ምሽት ይዤ መለሳለሁ አሁን ወደ አዲስ አበባ ልመለስ አሜሪካውያን አርሶ አደሮችና የግብርና ባለሙያዎች ለኢትዮጵያ አርሶ አደሮችና ባለሙያዎች ልምዳቸውን የሚያካፍሉበት የአርሶ አደር ለአርሶ አደር መርሃ ግብር ትናንት አዲስ አበባ ላይ ተጀምሯል። በአሜሪካው የዓለም አቀፍ ልማት ድርጅት ዩኤስኤአይዲ እና እቅዱን በሚተገብረው የካቶሊክ እርዳታ አገልግሎት ሲአርኤስ ይህ መርሃ ግብር ለመጪዎቹ አምስት ዓመታት የሚቆይ መሆኑም ታውቋል። እስክንድር ፍሬው ተጨማሪ አለው። ራሳቸውን እድለኛ አርሶ አደር ሲሉ የሚገልጹት አሜሪካዊ የግብርና ሰውና የዘርፉ ባለሙያ ዶክተር ጄምስ ወርስቴል ወደ ኢትዮጵያ ከመጡ አንድ ሳምንት አለፋቸው። ከመጡበት ጊዜ ጀምሮም ወደ መቂ በመሄድ ውሎ አዳራቸውን ከአካባቢው አርሶ አደሮችና የግብርና ባለሙያዎች ጋር አድርገዋል። ወደ ተለያዩ ሀገራት በመሄድ መሰል ሙያዊ ድጋፍ ያደረጉትና ልምዳቸውን ያካፈሉት ዶክተር ጄምስ ወርስተል በዚህ ተግባራቸው ደስተኛ መሆናቸውን ለቪኦኤ ያስረድተዋል። እኔ ዕድለኛ አርሶ አደር ነኝ። ወደ ብዙ የተለያዩ ሀገሮች እየሄድሁ ሌሎች አርሶ አደሮችም በማምረት ብቻ ሳይሆን ገበያ በማግኘትም ስኬታማ እንዲሆኑ ለመርዳት የምሞክር በዚህ የዩኤስ አይዲ የአርሶ አደር ለአርሶ አደር ፕሮግራም የመጀመሪያው በጎ ፈቃደኛ የሆኑት ዶክተር ጀምስ የአንድ ሳምንት የመቂ ቆይታቸው እንዴት እንደነበር አጫውተውኛል። ቆይታ ያልተጠናቀቀም። ከዚህ እንደወጣሁ ተመልሼ ወደ መቂ ይሄዳለሁ። ፕሮጀክቱ ሁለት ገጽታዎች አሉት። አንደኛው ምርትን መጨመር ነበር። አርሶ አደሮችን በማምረቱ ሂደት ብቻ ሳይሆን ምርቱን በማቀነባበርና ለገበያ በማቅረብ በኩልም መርዳት ከዚህ የበለጠው ደግሞ ድርጅታዊ አቅም መገንባቱ ነው። እዚያ ያሉ ድርጅቶችን አቅም ማለት ነው። ፕሮጀክቶቻቸውን በተሻለ ሁኔታ በማቀድ የተሻለ ውጤት እንዲያገኙ መርዳት። እናም ስራው ሁለት ገጽታዎች አሉት። አንዱ ከአርሶ አደሮች ጋር በቀጥታ የተገናኘ ነው ከምርትና ከገበያ ጋር ሌላው ደግሞ እዚያ ያሉ ድርጅቶች እኔ ከሄድኩ በኋላም አርሶ አደሮቹን በተሻለ ሁኔታ መደገፍ እንዲችሉ ማድረግ ነው። ዶክተር ጄምስ ዛሬ ይፋ በተደረገው ፕሮግራም አማካኝነት በሚቀጥሉት አምስት ዓመታት ወደ ኢትዮጵያ ከሚመጡት 125 አርሶ አደሮችና የግብርና ባለሙያዎች አንዱ ናቸው። የእርሳቸው አይነት በርካታ ባለሙያዎች ሲመጡ ምን ሊሰራ እንደሚችል ደግሞ በመቂ እያከናወኑ ያሉት ተግባር ማሳያ ይሆናል። ዶክተር ጄምስ ይህንን ስራ እየሰሩ ያሉት ከመቂ የካቶሊክ ሴክሬታሪያት የልማት ጽፈት ቤት ጋር በመተባበር ነው። የጽፈት ቤቱ የፕሮግራም ዳይሬክተር አቶ ሰለሞን ከበደ የአሜሪካዊውን በጎ ፈቃደኛ ቆይታ ለቪኦኤ ያብራራሉ። ቆይታቸው ኦልሞስት አንድ ሳምንት ሆኗል። እንደመጡም ከመቂ ካቶሊክ ልማት ጽፈት ቤት ሰራተኞች ጋር በመተዋወቅ የፊልድ ላይ ያሉትን ገበሬዎች ፕራክቲካሊ ምን አይነት ስራ የግብርናውን ሂደት ካስተዋሉ በኋላ ያላቸውን ልምድ በገበሬዎች ሌቨል እንዴት አድርገን እናስተላልፋለን የሚለውን እቅድ አወጣን። መጀመሪያ በዛ መሰረት ጉብኝቱን ካደረጉ በኋላ ከገበሬዎች ጋር ታች የኛ ሰራተኞች አሉ፣ በገበሬ ሌቨል የሚሰሩ። ከነሱ ጋር ከተዋወቁ በኋላ የገበሬዎች በግሩፕ የተደራጁትን ስለ ተሻሻለ ግብርና ስልጠና ሰጥተዋል። በንድፈ ሀሳብ ነው ስልጠናው፣ በንድፈ ሀሳብ ነው ስልጠናው። መጀመሪያም የአስተራረሳቸው ሂደት፣ የዘር አዘራር የማዳበሪያ አጠቃቀም ምን ይመስላል የሚለውን ከገበሬው ከሰሙ በኋላ እንዴት ምርታማነትን ማሻሻል ይቻላል የሚለውን ነገር ነው ንድፈ ሀሳብ ስልጠና ትልቁ ነገር። ግን የእሳቸው ቆይታ አጭር ጊዜ ቢሆንም ለእኛ ሰራተኞች ለልማት ሰራተኞች የቴክኖሎጂ ትራንስፈር የቴክኖሎጂ ሽግግር ሽግግር ስልጠና አዘጋጅተዋል። አሁን በዚሁ ሳምንት መጨረሻ ላይ ይደረጋል። እሱን ነው እንደ ትልቅ ፓኬጅ ይዘን እኛም ለገበሬው የምናስተላልፈው። እሳቸው ለእናንተ ሰራተኞች ያስተላልፋሉ፣ እናንተ ሰራተኞች ለገበሬው ያስተላልፋሉ። ያንን ነው እንደ ትልቅ የያዝ ነው። ምክንያቱም ቆይታቸው ለሁለት ሳምንት ነው እኛ ጋ። ይሄ ደግሞ ያው የመጀመሪያውም ስለሆነ ትልቁ የአካባቢው የግብርና ሂደት ምን ይመስላል የሚለውን እይታ ነው የወሰዱት። ቃል እንደገቡልን ትልቁ ደግሞ ተመልሰው መጥተው የበለጠ ከገበሬው ቀጥታ በመገናኘት ተከታታይ ስልጠናዎችን እንደሚሰጡ ነው ቃል የገቡልን። ወቅቱ ምንድን ነው? አሁን መቂና ዙሪያዋ ያሉ አርሶ አደሮች ወይም ገበሬዎች ምንም ያደረጉበት ነው። ማረስ ተጀምሯል። ወቅቱን ግለጹ። በአሁኑ ሰዓት ዝናብ ጀምሯል። ትልቁ ደግሞ የገበሬው በቆሎን እና ዘንጋዳን ለመዝራት የመሬት ዝግጅቶችን የጀመረበት ወቅት ነው። ያ ከመሬት ዝግጅት ጀምሮ እስከዘር የበልግ ነው። ዝናቡ አሁን የበልግ ነው የሚባለው አጭር የዝናብ ወቅት ነው ያለች እስከሚያዝያ ድረስ ይዘንባል። ከዛ በኋላ ቦትን አልፎ ደግሞ ሰኔ ዋናው የመህር ዝራብ ይመጣል ና በቆሎ የሚዘራ ሁን ነው። በቆሎ ና ዘንጋዳ በዚህ በስምንት ሸለቆ መቂን ይዞ የሚዘራበት ወቅት ስለሆነ የመሬት ዝግጅት ላይ ነው ገበሬ ያለው። የኢትዮጵያ መንግስትም ይህ ፕሮግራም ውጤት እንደሚያመጣ ተስፋ አድርጓል። በግብርና ሚኒስቴር የምክርና ስልጠና ዳይሬክተር አቶ ብርሃኑ ገዛኸኝ ከዚህ ቀደም ከነበረው ልምድ አንጻር ያብራራሉ። የአሁኑ ፕሮግራም ለመጀመሪያ ጊዜ ነው። ነገር ግን ከዚህ በፊት በካቶሊክ ሪሊፍ ሰርቪስ አማካኝነት ካቶሊክ እርዳታ ድርጅት ድርጅት አማካኝነት ቮለንተሪ የሆኑ የአሜሪካ ኤክስፐርትስ በጎ ፈቃደኛ የሆኑ አሜሪካውያን ባለሙያዎች ናቸው። አርሶ አደሮች ሳይሆኑ ባለሙያዎች ባለሙያዎች እዚህ መጥተው በተለያየ ተቋም በተለያየ ዩኒቨርሲቲዎችና እንትኖች የአገልግሎት ይሰጡ ነበር ልምዳቸው እውቀታቸውን የሚያካፍሉ ነበር። በግብርና ላይ ነው ልምዳቸውን ያካፍሉ ነበር። አሁን በአዲስ መልክ በዩኤስአይዲ አማካኝነት በዚህ ፋርመርስ ቱ ፋርመርስ ፕሮግራም ለአግሪካልቸራል ቴክኒካል ቮኬሽን ለዩኒቨርሲቲዎች፣ እንዲሁም በግብርና ለተሰማሩ ተቋማት በበጎ ፍቃድ የሚያገለግሉ ኤክስፐርቶች እዚህ መጥተው እገዛ እንዲሰጡ ነው ዋናው አላማው ና አሁን በአዲስ መልክ ነው የሚጀመረው። ዛሬ ላውንች ለማድረግ ነው። 跟您。 ሰው እንግዲህ የሚረዳው አርሶ አደሮች መጥተው ከአሜሪካ አሜሪካውያን ገበሬዎች አርሶ አደሮች መጥተው ለኢትዮጵያ ልምዳቸውን ያካፍላሉ የሚል ትርጉም ያለው ይመስላል። እርስዎ እያሉኝ ያሉት ግን ባለሙያዎች ናቸው፣ ኤክስፐርት ደረጃ ያሉ ሰዎች ናቸው መጥተው ልምድ የሚያካፍሉት፣ እንደዛ ነው? እስቲ ግልጽ ያደርጉ እንግዲህ በእኛ አገርና በአሜሪካ ሁኔታ ስናይ፣ የአሜሪካ ገበሬ የተማረ ነው። ኤክስፐርት ገበሬ የሆነው፣ እርሻ አለው፣ የተማረ ነው። ያንን ልምዱን ለእኛ አርሶ አደርም ያካፍ ይከፍላል አዘ ሴም ታይም እንደ ኤክስፐርትም ሆኖ ያገለግላል። እና ከእኛ ጋር ስናወዳደረው አርሶ አደር ለአርሶ አደር የሚለው የእኛ ያልተማረ አርሶ አደር ነው። የነሱ ግን የተማረ አርሶ አደር ነው። ልክ በኤክስፐርት ሌቭል ያለ ኮመርሻል ፋርም ሀንድል የሚያደርግ ገበሬ ስለሆነ መጥቶ ማስተማርን ልምድም ማካፈል ይችላል። ፋርመር ቱ ፋርመር ወይም አርሶ አደር ለአርሶ አደር የተሰኘው ፕሮግራም በአሜሪካ ኮንግረስ የጸደቀው እንደ አውሮፓውያን አቆጣጠር በ1985 ሲሆን አፍሪካን ጨምሮ በተለያዩ ሀገራት ሲሰራ ቆይቷል። የኢትዮጵያውን ፕሮግራም የሚተገብረውም የካቶሊክ የእርዳታ አገልግሎት ወይም ሲያሬስ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስከንደርን በድጋሜ። የተከታዩ ርዕስ ወደ ተመሳሳይ ጾታ ግንኙነትና የኢትዮጵያ የዛሬ ሁኔታ ይወስደናል። የኢትዮጵያ የይቅርታ አዋጅ ማሻሻያ የጸረ ተመሳሳይ ጾታ ግንኙነት ይዘት እንዳለው የመገናኛ ብዙኃን እየዘገቡ ነው። የጾታዊ ግንኙነት ማህበረሰቡ አባላት ተቃውሞ እያሰሙበት ነው። በኢትዮጵያ የተመሳሳይ ጾታ ግንኙነት ይዞታ ዙሪያ የሰብአዊ መብቶች ተሟጋቾችና ምዕራባውያን መንግስታት ሲተቹና የህግ ማሻሻያ እንዲደረግ ሲል መክሩ የቆዩበት ጉዳይ ነው። ሄኖክ ሰማግዜር ተጨማሪ ዝርዝር አለው። የኢትዮጵያ መንግስት የሚኒስትሮች ምክር ቤት ወደ ፓርላማ በቅርቡ የመራው የይቅርታ አዋጅ ማሻሻያ ረቂቅ ህግ በስፋት በሀገሪቱ ርዕሰ ብሔር ማለትም በፕሬዝዳንቱ ይቅርታ የሚሰጥባቸው ወንጀሎችና የማይሰጥባቸውን ዝርዝር የአፈጻጸም ሂደቶችን የሚከልስና የሚያሻሽል ነው። በዚህም የተለያዩ የሥልጣን ማዕከላት ከክልል እስከ ፌዴራልና የይቅርታ ኮሚሽንን ሚና የሚያካትት ረቂቅ ነው በፓርላማው ይጸድቃል ተብሎ የሚጠበቀው ረቂቁ በይዘቱ የጸረ ተመሳሳይ ፆታ ግንኙነት አንቀጾች አሉት በሚል የመገናኛ ብዙሃን ዘገባዎችን በማቅረብ ላይ ናቸው። ለመሆኑ በኢትዮጵያ ውስጥ የተመሳሳይ ፆታ አፍቃሪዎች በምን አይነት ሁኔታ ነው የሚኖሩት? ሀይሌ ይባላለሁ። አብዛኛው ህይወት ጊዜ ያሳለፍኩት የሚኖርኩት ኢትዮጵያ ውስጥ ነው። በቅርቡ ወደ አሜሪካ በመምጣት ሽምት አካባቢ ይኖራለኝ። የታሰሩ ሰዎች አሉ፣ የተፈረደባቸው አሉ፣ በፖሊስ ላይ ተደብድበው የሚለቀቁ አሉ፣ በማህበረሰብ ውስጥ ራሱ የሚደበደቡ አሉ። ስንት ሰው አሳክነናል ድራዋተን የሰላሳ ሁለት ዓመቱ ኃይሌ በሙያው የኢንፎርሜሽን ቴክኖሎጂ ባለሙያና የአዲስ አበባ ዩኒቨርሲቲ ምሩቅ ነው። ከ12 ዓመቱ ጀምሮ የተመሳሳይ ጾታ ማለትም ለእርሱ ወንዶችን መውደድ መጀመሩን ይናገራል። በእርግጥ ማንነቱን አምኖ የፍቅር ግንኙነት የጀመረው የዩኒቨርሲቲ ተማሪ ሳለ ነው። በኢትዮጵያ የተመሳሳይ ጾታ ግንኙነት ከ15 ዓመት ጀምሮ ረጅም የእስራት ቅጣት በወንጀለኛ መቅጫ ሕጉ የተቀመጠበት ነው። ከማህበረሰቡም ተገለውና ተደብቀው ከቤተሰቦቻቸውም ጭምር እንደሚኖሩ ኃይሌ ይናገራል። ከቤተሰቡ ውስጥ ወንድሜ ብቻ ነው የሚያውቀው። እሱም ብዙም ደስተኛም አይደለም፣ አይጠላምን። በዛ ምክንያትም አልጠላኝም። ያም የሆነበት ምክንያት ከዚህ በፊት ያሉኝን ነገሮችን ያውቃል። ለምሳሌ በትምህርት ላይ፣ በስራ ላይ፣ በሌሎች ነገሮች ላይ ታታሪነትን ያያል ያ ነገሮች ላይ በሌላው መልኩ ላይ ለመቀበል የራሱን በጎ አስተዋጽኦ አድርጓል ብዬ አስባለሁ። ታላቁ አንድም ነው ታናሽ ታላቅ ነው። ግን በቀጣይነት እስካሁን ቤተሰብ አቅም ግን ወደፊት እቅድ አለኝ። ምክንያቱም ከተወሰኑ አመቶች በኋላ እንደ ማንኛውም ሰው ትዳር ዩኒቨርስቲች የመኖር እፈልጋለኝ ከተመሳሳይ ጋር ስለዚህ በዛ በሚኖረኝ ሁኔታ ውስጥ ተደብቄ መኖር መቀጠል አልፈልግም። የኢትዮጵያ የይቅርታ አዋጅ ማሻሻያ ረቂቅ ሕግ የተመሳሳይ ጾታ ግንኙነት ይቅርታ የማያሰጡ ከተባሉ ከባባድ ወንጀሎች አንዱ ሆኖ በሚኒስትሮች ምክር ቤት ጸድቆ የፓርላማውን ውሳኔ በመጠበቅ ላይ ይገኛል። ረቂቅ አዋጁ ይቅር የማይባሉ ወንጀሎች በማለት ካስቀመጣቸው መካከል ሽብርተኝነት፣ ህገወጥ የሰዎች ዝውውር፣ የሐሰት ገንዘብ መስራትና ማሰራጨት፣ ህገወጥ እጽ ማሰራጨት፣ በሕፃናትና በሴቶች ላይ የሚፈጸሙ ፆታዊ ጥቃቶችና ሌሎችን የሚጠቅስና የተመሳሳይ ፆታ ግንኙነትንም እንዲሁ በጥቅል ግብረ ሰዶማዊነት ሲል ይቅር የማይባል ወንጀል አድርጎታል። የ32 ዓመቱ የተመሳሳይ ፆታ አፍቃሪ ኃይሌ በሕግና በሌሎች መንገዶች የሚጣሉ አፈናዎች ፋይዳ የላቸውም። ይላል። ይህን ባህሪ በኋላ ተምር የምታመጣው ነገር ነው እና ይህን ነገር በህግ ለመገደብ አስበው ለመገደብ ይመስላል። ውጤቱ ግን ተቃራኒ የሚሆነው አንድን ሰው የተለያየ ህግ በማውጣት ልታስገድደው በምትሞክ በምትፈልግበት ጊዜ እውነተኛው ባህሪ እስከሆነ ድረስ ያን ነገር ሊቀይረው አይችልም። የሚሆነው ምንድን ነው? ስራሽ ተሸማቆ ተደብቆ እንዲኖር ያደርገዋል። ያ መሸማቀቁ ተደብቆ መኖሩ ደግሞ መጥፎ ገጽታ አለው። የሚፈጠረው የአእምሮ ላይ የሚፈጠሩ ጭንቀቶች አሉ። ለራሱ የሚሰጠው ግንዛቤ አነስተኛ ይሆናል። የተመሳሳይ ጾታ አፍቃሪው ያም ወደ አላስፈላጊ ባህሪያቶችን እንዲያመጣ ያደርገዋል። ህጉ ያመጣዋል እንጂ መጀመሪያ ያ ሰው ያልነበረበትን ባህሪ እንዲያመጣ ያደርገዋል። ስለዚህ መፍትሄ መሆን ያለበት አንድና አንድ ነው፣ መቀበል ነው። ሰው ራሱን ማንነቱን ተቀብሎ እንዲኖር ማድረግ ነው። ከዛም በተጨማሪ እንግዲህ የማህበረሰብ ስለ መገለል ስትናገር ነበረና እስቲ እሱ ምን እንደሚመስል፣ ተገሎ መኖር ምን እንደሚመስል እና ተደብቆ መኖር ምን እንደሚመስል ግለጽልን። በዋናነት ነጥብ ላነሳ የምፈልገው ምንድን ነው? መገለል የተገለለው ሰው ላይ አላስፈላጊ ጭንቀቶችን ያረብራል። ወይም ማህበረሰቡ አይወደኝም፣ ቤተሰቤ አይወደኝም፣ ሃይማኖቴ አይወደኝም፣ ሁሉም ነገር አይወደኝም የሚል አስተሳሰብ ያንጸባርቃል። እንደዚህ አይነት አስተሳሰብ ያለው ሰው ደግሞ ምን አይነት ስራ እንደሚሰራ ደግሞ መገመት ትችላለህ። ምክንያቱም ኃላፊነት ላይሰማ ይችላል። ሁሉም ማለት አይደለም። ሁሉም ሰው ጠንካራ ሆኖ አይደለም የሚፈጠረው። የተወሰነ ሰው ጠንካራ ሆኖ ይህንን ተጽዕኖ ችሎ መኖር ይችላል። ትክክለኛ ህይወቱን መምራት ይችላል። አንዳንዱ ሰው ደግሞ ይህንን ተጽዕኖ መምራት ሳይችል አንዳንዱ ራሱን የሚያጠፋ ሰው አለ። ያየሁበት ሁኔታ አለ። አዲስ አበባ በሚኖርኩበት ጊዜ አንዳንዱ ራሱን ዋጋ ካለመስጠት የተነሳ አላስፈላጊ በሽታ ላይ የመውደቅ ነገር፣ የግብረስጋ ግንኙነት ላይ ብዙ አለመጠንቀቅ፣ ኤች አይቪ የመሰራጨት ምክንያቱም ለራስ ዋጋ ካለመስጠት የተነሳ ከሚመጡ ህጽኖች ማለት ነው። አላስፈላጊ ነገር ውስጥ ውስጥ እንድትገባ ያደርጋል። ያ ደግሞ ዞሮ ዞሮ ያ ሰው የህብረተሰቡ አካል ስለሆነ እሱ ያመጣው የሚመጣበት ተጽዕኖ በዛ ተጽዕኖ የሚመጣበት ችግር እስል የማህበረሰቡ አካል ነው። ስለዚህ መልሰን ማህበረሰቡን እየበደል ነው እንጂ መፍትሄ እየሰጠ ነው አይደለም። ኃይሌ በኢትዮጵያ ውስጥ የተመሳሳይ ፆታ ግንኙነት መኖሩን ይገልጽና በግሉ በራሱና በሚያውቃቸው ከተረዳው ይህ ስሜት ያደረው ከውጭ ተገፍቶ ሳይሆን ከውስጥ ፈንቅሎ የወጣ የማንነት አካል ነው ብሎ ያምናል። የኢትዮጵያ መንግስትን የሰብአዊ መብት ይዞታ በየወቅቱ የሚገመግሙ የሁማን ራይትስ ዎች፣ የአምነስቲ ኢንተርናሽናል እና የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ዓመታዊ የሰብአዊ መብት ሪፖርቶች ኢትዮጵያ የተመሳሳይ ፆታ አፍቃሪዎች ላይ የጣለችውን ሕግ እንድታሻሽል በየጊዜው ይጠይቃሉ። በአፍሪካ ከ38 በላይ ሀገሮች የተመሳሳይ ፆታ ግንኙነትን በወንጀል ይቀጣሉ። አመሰግናለሁ ሄኖክን። ዝግጅታችን ወደ መጠናቀቁ ነው። የተከበራችሁ አድማጮች፣ ያጠራጠር ያሉ መረጃዎች ላካፍላችሁ ዛሬ መጋቢት 24 ሁለት ሺ ስድስት ዓመተ ምሕረት ነው። ንግሥተ ነገሥታት ዘውዲቱ ምኒልክ በአምሳ አራት ዓመት ዕድሜያቸው ያረፉት ዛሬ ልክ የዛሬ 84 ዓመት በሺ ዘጠኝ መቶ ሀያ ሁለት ዓመተ ምሕረት ነበር። አንድ የዩናይትድ ስቴትስ ዶላር ዛሬ 19 ብር ከ21 ሳንቲም ነው። እንዲሁም ከኢትዮጵያ ሜቴሮሎጂ ኤጀንሲ ባገኘው ትንባያ መሠረት አዲስ አበባ ነገ ዝናባማ ትሆናለች። ከፍተኛ ሙቀቷ 25፣ ዝቅተኛው 13 ዲግሪ ሴልሸስ ይሆናል። በዚሁ እንሰነባበት። ከምሽቱ 3 ሰዓት በ25 እና በ31 ሜትር ባንድ ስርጭታችን በድጋሚ እንገናኛለን። በፕሮግራሙ በመራልን ኃይሉ ታምራት፣ በቴክኒክ መሐንዲሱ ወይን ሾርተር፣ እንዲሁም በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም አስተናጋጃችሁ ሰሎሞን አባተ ጤና ይስጥልኝ። በደህና አምሹላለሁ።